የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዴሞክራቲክ ፓርቲው ተፎካካሪዎች እጩ መለያ ምርጫ የባለሙያ ግምገማ ነው። ተከታዩ አሉላ ከበደ ፕሮፌሰር አለማየሁ ገብረ ማርያምን ጋብዘዋል። ፕሮፌሰር አለማየሁ በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናርዲኖ የፖለቲካ ሳይንስ መምህር ናቸው። የሕግ ባለሙያም ናቸው። ወደ ውይይታቸው እንለፍ። ፕሮፌሰር አለማየሁ ገብረ ማርያም በቅድሚያ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዝከኝ አሉላ። በዩናይት ስቴትስ ፕሬዚዳንታዊ ምርጫ ያ ታላቅ ጊዜ ተመልሶ መጥቷል። የዲሞክራቶች ምክክር ሱፐር ቲውስዴይ ወይም ታላቁ ማክሰኞ የሚባለው በአንድ ጊዜ አስራ አራት ግዛቶች ድምጽ የሚሰጡበት ቀን በትናንትናው ምሽት አልፏል። ያልተጠበቁ ውጤቶችም የታዩበት ነው። አራት ግዛቶች ውስጥ በተካሄደ ምርጫ አሸናፊ የነበሩት የቨርመንቱ ክፍለ ግዛት ሴናተር በርኒ ሳንደርስ ሶስቱን አሸንፈው ነበረ አንዱን ብቻ አሸንፈው የነበሩት የቀድሞ ምክትል ፕሬዚዳንት ጆ ባይደን በትላንትናው ምርጫ የቀናቸው ይመስላል። የአስር ግዛቶችን ድምፅ አግኝተዋል። እስካሁን ባለው የምርጫው ሂደት ምን ታዘቡ? እስኪ አጠቃላይ ግምገማው። በጣም ጥሩ ጥያቄ ነው። እንደ ጠቀስከው የኦባማ ቫይስ ፕሬዚዳንት የነበሩት ጆሴፍ ባይደን ጥቂት ቀናት በፊት እስካለፈው ሳምንት ጊዜ በቃ አለቀላቸው። እንደውም የእሳቸው ካምፔን ወይም የውድድር ስልት ገንዘብም ብዙ አልነበረውም። በቃ ተስፋ የላቸውም ተብሎ ነበሩ እና በዛኛው ደግሞ በርኒ ሳንደርስ በጣም የተጨመረ መንፈስም ጉልበትም እያሳዩ ስለመጡ አሁን ትናንትና በሆነው ምርጫ ለጆ ባይደን ትልቅ ጉልበትም የሰጣቸው ነው ይመስለኝ። ይህንም ሊያደርጉት የቻሉት በመጨረሻ ላይ እንግዲህ ዴሞክራቶች ምንድን ነው የሚበጀን ወይንም ምን አይነት ጥያቄ ለመመለስ ፈልገው ነው ነው እንደ ጠቀስከው፣ አስር ግዛቶች ውስጥ ሊገፉት የቻሉት በእኔ አስተያየት ከሁለቱ ከሳንደርስ እና ከባይደን ቢመረጥ ማን ነው ሊያሸንፍ የሚችለው እና ሁለተኛ ደግሞ የህዝቡን ስሜት እና የህዝቡን የልብ ትርታ የትኛው ነው የበለጠ ሊያስተጋባ የሚችለው ነው በእኔ አስተያየት እንግዲህ ባይደን ሊያሸንፍ ይቻሉ ብሮድ ኮዋሊሽን ወይም ሰፋ ያለ ስብሳቤ አድርገው ነው በእድሜ በጾታ በአካባቢ በአስተሳሰብ ሰፋ ያለ ጥምረት ይዘዋል እያሉን ነው ትክክል። አዎ፣ በተለይም ዋና ዋናዎቹን እንግዲህ ዴሞክራቲክ ፓርቲ የሚባለው ራሳቸውን የቻሉ ዋና ዋና ድርጅቶች አሉ። በተለይ በአፍሪካን አሜሪካንስ ኮንሰርቫቲቭስ የሚባሉት ኮንሰርቫቲቭ ዴሞክራት ጣና፣ ጣና ያሉ ሰዎች እነሱ ናቸው በብዛት ወጥተው ይሄን ሊያደርጉ የቻሉት። ሳንደርስ እንግዲህ አብዛኛው ይሄ ሊብራልስ የሚባሉት በተለይ ወጣቶች፣ በተለይ እንደ ላቲኖ በካሊፎርኒያ ውስጥ እነዛ እነዛ ናቸው ሊወጡ የቻሉት። እና ይህም ሊሆን የቻለው በሚያስደንቅ ሁኔታ ጆ ባይደን ብዙ ገንዘብም አላወጡ፣ ብዙ ገንዘብም አልነበራቸው፣ ከውጭም የሚያገኙት ገንዘብ በጣም አነስተኛ ስለነበረ ብዙ ገንዘብ አልነበራቸውም፣ አላወጡም የሚሉት ከደጋፊዎች የሚሰባሰብ እና ለምረጡኝ ዘመቻ የሚወጣ ገንዘብ ተሰሚነታቸው ያህል የሚያገኙት ገንዘብ እሳቸው እየመሩ ስላልነበረ ያ ገንዘብ አልነበራቸውም። ብዙም ማስታወቂያ በቴሌቪዥን አላስተላለፉም እያሉን ነው። አዎ ትክክል፣ ትክክል፣ እንደ እሱ ነው። ስለዚህ ከኋላ መጥተው እንደዚያ አስር ግዛቶች በማሸነፋቸው የበለጠ ሞሜንተም ወይንም መንደርደሪያ ሊሰጣቸው ይችላል። እንግዲህ ሁለቱ ናቸው ከአሁን በኋላ በውድድር ላይ ሊኖሩ የሚችሉት። ሌሎቹ ያው ወጥተዋል። እንደውም አሁን ጥቂት ደቂቃዎች በፊት ብሉምበርግ ብዙ ሚሊዮን ያጠፉት ኒውዮርክ ከተማ ከንቲባ እሳቸውም ከውድድሩ ወጥተው ድጋፋቸውን ለጆ ባይደን ሰጥተዋል። ይሄ ራሱ በጣም ትልቅ ድጋፍ የሚሰጠው ጆ ባይደን ነው እንጂ በርኒ ሳንደርስ ከትራምፕ ጋራ ተወዳድሮ ያሸንፋል አያሸንፍም የሚል ስሜት ያሳድር ይመስለኛል። መልካም ፕሮፌሰር አለማየሁ አሁን በመጨረሻ ከተናገሩት ሀሳብ እንንጠቅ። የመጀመሪያቸው በሆነው ምርጫ ውድድር ጥሩ ውጤት ያላመጡት የቀድሞ የኒውዮርክ ከንቲባ ማይክ ብሉምበርግ ከአምስት መቶ ሚሊዮን ዶላር በላይ ያም ሁሉ ገንዘብ ለምርጫ ዘመቻቸው ካፈሰሱ በኋላ ዛሬ ሊለቁ መሆናቸውን ብቻ ሳይሆን ድጋፋቸውን ለጆ ባይደን እንደሚሰጡ ገልጠዋል። ይሄ ተመራጩ እገሌ ይሆናል የሚለው በመጨረሻ ውድድሩ የሚካሄደው ዲሞክራትን ወክሎ በሚቀርበው ከነ ኚሁ እጩዎች በአንዱና በፕሬዚዳንት ትራምፕ መካከል ስለሆነ በእርግጥ ምንድን ነው ተመራጭ ይሆናል የሚለውን ስሜት እንዲያሳድር ያደረገው? ጆ ባይደን ሊመረጡ ይችላሉ፣ አሸንፈው እጩ ሆነው ቢቀርቡ የሚለው ሳንደርስ ቢሆኑ ያለመመረጥ እድላቸው የሰፋ ነው የሚለውን ሊያሳድር የቻለው ምንድን ነው? ያ መመዘኛ ከየት መጣ? አንደኛ በእኔ አስተያየት እና እዚህም ሀገር አምሳ ዓመት ኖሬ እንደተገነዘብኩት ሴኔተር ሳንደርስ ያመጡትም አስተሳሰብ በጣም ራዲካል ነው። የህዝቡንም ስሜት የሚከተል አይመስለኝም ሰፋ ያለውን ህዝብ ማለት ነው። ለምሳሌ በጣም ህዝቡን የሚከፋፍሉት ነገሮች አሁን የውጭ ዜጋዎች ሀገር ውስጥ መጥተው ምን ይደረግ ለሚለው ሳንደርስ የሚሉት ዲፖርቴሽን ይቁም፣ እንደውም ለአንዳንዶቹ ዜግነት መብት ይሰጥ የመሳሰሉት ተጨባጭ አይደሉም። ሌላ ደግሞ በታክስ በኩል ብዙ ነገሮች አሉ ነው። ለምሳሌ ተማሪዎች ወደ አንድ ነጥብ ስድስት ትሪሊዮን ዶላር የሚሆን መንግስት የሰጠው ብድር አለ። እሱ ሁሉ ይሰረዝ ነው የሚሉት። ወደ ሁለት ነጥብ አምስት ትሪሊዮን ብር ወጥቶ ለህዝብ በሙሉ ቤት ይሰራ ቤት የሌለው ሰው ጎዳና ዳሪ የሚባለው ነገር ይጥፋ። ሶሻል ሴኪሪቲ የሚባል ነገር አለ። በጣም በጣም ከታክስ ጋር የተያያዙና ተጨባጭ አይደሉም። እንደውም ራሱ ዴሞክራቲክ ሶሻሊስት ነኝ የሚል ነው። አሜሪካ ነገር ውስጥ በአሁኑ ጊዜ ሶሻሊዝም የሚባለው ነገር ተቀባይነት ያለው አይመስለኝም። ግን አንዳንድ እሱን የሚደግፉት በተለይ ወጣቶች፣ እንደዚህ በከተማ አካባቢ ያሉ ሰዎች እንደዚህ ሊደግፉት ይችላሉ። ግን ባይደን ደግሞ የሚሉት ምንድን ነው ምንድን ነው እዚህ ሀገር ቅቤና ዳቦ የሚሉት ነገር አለ ብሬደን በተር የሚሉት ለምሳሌ በፌዴራሉ መንግስት ይ ሚኒመም ወይጅ የሚሉት ወይም በሰዓት የሚከፈለው ወደ አስራ አምስት ብር ይውጣ ብለዋል። ትንሽ ገንዘብ የሚከፈላቸው ሰዎች ከፍ ያለ ክፍያ እንዲከፈላቸው እድል የሚጠይቅ ነው። ትክክል ትክክል፣ እንደሱ ነው። እነዚህ ለምሳሌ ቀደም አድርገ የጠቀስኳቸው ኢሊገል ኤሊንስ የሚሏቸው እዚህ ሀገር የመጡትን እዛ ላይ ደግሞ ስነ ስርዓት ባለው መንገድ ለምሳሌ ድሪመርስ የሚሏቸው አሉ ልጆች ሆኖ እዚህ ሀገር መጥተው ራሳቸውን በትምህርት ላይ ያስተማሩት ለእነሱ ለእነሱ መንገድ እንከፍትላቸዋለን፣ ግን ዝም ብሎ በሩን ከፍተው ማንም ሰው ይግባ የሚለውን ነገር ባይደን አይቀበሉም። በተለይ ደግሞ በታክስ ካየ ነው ካፒታል ጌይንስ የሚባላል ከፍ እንዲል፣ ኮርፖሬት ታክስ ደግሞ ኩባንያዎች የሚከፍሉት ከፍ እንዲል። ሌላ ደግሞ ይሄ ኢንፍራስትራክቸር የሚሉት ነገር አለ። መሰረተ ልማት፣ ድልድዮች፣ መንገዶች የሚፈራረሱትን ነገሮች እሱን እየሰራን ስራ እንዲፈጠር ነው። በተለይ ደግሞ ዲፌንስ ፈንዲንግ የሚሉት የመከላከያ እሱን የበለጠ እንጨምር ነው የሚሉት። ባይደን ሞደሬት የሚባለው ወይ ወደ መካከለኛው ህዝቡን የሚያሰባስብ አይነት ላይ ነው ያሉት። ሳንደርስ ደግሞ ከድሮ ጀምሮ የዛሬ ሰላሳ አርባ ዓመት ጀምሮ የሚያደርጉትን ሞር ራዲካል ሶሻሊስት የሆነ ፖለቲካ ነው የሚያራምዱትና በእኔ አስተያየት ብዙ ሰዎች እንደሚመስልኝ የዛን አይነት ሶሻሊዝምን የተከተለ መስመር ይደግፋሉ ብዬ አልገምትም። ፕሮፌሰር አለማየሁ ይህ ሂደት የጠበቀ ፍክክር የታየበት የቀድሞ ምክትል ፕሬዚዳንት ጆ ባይደን በትናንትናው ምሽት ምርጫ እንደ ገለጽነው አስር ግዛቶችን በማሸንፋቸው ሁነኛ ተፎካካሪ ሆነው ባገኙት ቁጥርም በርኒ ሳንደርስ በአንዴ በልጠው ይታዩ እንጂ ልዩነቱ ጠባብ እንደመሆኑ አንዳንዶች በውድድሩ መጨረሻ አንድ እጩ ማግኘት የሚገባውን ቁጥር ሙሉ በሙሉ ካላገኘ በመጨረሻ በሚደረገው ጉባኤ ላይ ልዑካን ድምፅ የሚለይበት ሁኔታ ይፈጠራል የሚለው እያነጋገረ ነው። ምናልባት ሁኔታዎች ካልተለወጡና ፉክክራቸው በዚህ መንገድ ከቀጠለ ምን አይነት ገጽታ ይፈጥር ይሆን? ያስ ምንድን ነው አንድምታው? በጠቅላላው ከፕሬዚዳንት ትራምፕ ጋር በሚፎካከሩበት ብሔራዊ ምርጫ ሁለቱ በደንብ አድርገው ቢፋተጉ፣ በእኔ አስተያየት በተለይ ለዴሞክራቶች ጥሩ ነው ብዬ ነው የሚገምተው። ምክንያቱም አንዳንዱ ዝም ብሎ ነው ስዩም እግዚአብሔር እሱ ነው ብሎ ወደፊት ማቅረቡ የድሮን ፖለቲካ ነው የሚያስታውሰው። ይሄ ዴሞክራቲክ መሽን ወይም ኤስታብሊሽመንት ሚሉት ወይም ከውስጥ ያሉት ራሳቸው ነገሩን አመቻችተው የሚፈልጉትን ለእነሱ የሚመቻቸውን ሰው ያደርጋል የሚለው በዛ አይነት አስተሳሰብ እሱ የሚሰራ አይመስለኝ። ሁለቱ ሀሳባቸውን አቅርበው በዴሞክራቶች ፊት ለፊት የትኛው ተቀባይነት እንዳለው ማረጋገጥ ይኖርባቸዋል። ግን ቀደም አድርገ እንደጠቀስከውም ሁለቱም የዚህን ያህል የሚለያዩ አይደሉም። ያው ካምፔን የሚባለው ወይም ለምርጫ ሲባል የሚነገሩ አንዳንድ ማጋነን ነገሮች አሉ፣ ሬቶሪክስ የሚባሉት እዛ ላይ ላይስማሙ ይችላሉ። ግን መጨረሻ ላይ ትራምፕን ለማሸነፍ አብረው መስራታቸው አይቀርም። እዚህ ላይ እንግዲህ ቁጥሮቹን ካየን በጠቅላላ ዴሌጌት የሚባሉት አራት ሺ ሰባት መቶ ሀምሳ ናቸው። በዴሞክራቶቹ ይሄ ፈርስት ባለት የሚሉት አለ ወይም በመጀመሪያ ምርጫ አውትራይት ማለት ነው ወይም ወዲያውኑ ለማሸነፍ አንድ ሺ ዘጠኝ መቶ ዘጠና አንድ ድምጽ ያስፈልጋል። እንግዲህ ያንን ካላገኙ ያኔ ነው አሁን የጠቀስካቸው ሱፐር ዴሌጌትስ ወይንም እነዚህ በዴሞክራቲክ ፓርቲው ስነስርዓት ያሉ ሰባት መቶ ሰባ አንድ አሉ በእኔ ግምት ወደ ሺ ዘጠኝ መቶ ዘጠና አንድ በጣም የተቀራረበ ውጤት ካለው፣ በዛን ጊዜ ሱፐር ዴሌጌቶች በየሀገሩ ያሉ ገቨርነሮች፣ አገረገዎች፣ የኮንግረስ ሰዎች፣ ሴኔተሮች ደግሞ የድሮ ፕሬዚዳንቶች የነበሩ እነዛ የተቃለሉበት ነው እና እነሱ ወደ ባይደን ያመዝናሉ ብዬ ነው ምገምጠው። ስለዚህ ሆነም ቀረም በጠቅላላ እንግዲህ ሁለት ሺ ሰባት መቶ ሰባ ስድስት ካገኘ እነዛም ተጨምሮ ማለት ነው ባይደን ሊያሸንፍ ይችላሉ ነው የሚለው ምክንያቱም ውድድሩም እየጨመረ በሚሄድበት ጊዜ ሰው በጣም የሚያንገበግቡት ነገሮች አንደኛ የታክስ ጉዳይ ነው። ይሄም ማለት ምንድን ነው የታክስ ብር ምን ላይ መዋል አለበት የሚል ነው። የዴሞክራቲክ ሶሻሊስት ነኝ እያሉ የሚያወሩት በርኒ ሳንደርስ ብዙ የታክስ ጠንቅ እንደሚያመጡ ሰው ይገነዘባሉ እየገምታሉ። ሁለተኛ የኢሚግሬሽን ነገር ነው። ኢሚግሬሽን በጣም አከራካሪ ነገር ነው በሀገሪቱ ውስጥ የሳንደርስ አቋም እዛ ላይ ከህዝቡ ጋራ፣ ሰፊው ህዝብ ማለት ነው ጋራ የተራራቀ ሁለተኛ ደግሞ እነዚህ ሶሻል ፕሮግራምስ የሚባሉትን ነገር እናድርግ የሚል ብዙ የታክስ ገንዘብ የሚጠይቁ ናቸው። ለምሳሌ ለሁሉ ሰው ቤት ይሰጥ ሲባል ወደ ሁለት ነጥብ ስድስት ትሪሊዮን ዶላር ከየት ይመጣል? ያ እነዚህን የመሳሰሉ ነገሮች ስላሉ ነገሩ እየተጣራ ሲመጣ መጨረሻ ላይ ልክ አሁን እንደታየው ወደ ባይደን ይዞራሉ ብዬ ይገምታሉ። ፕሮፌሰር አለማየሁ የመጨረሻ እናድርግ። በዚህ ከፍተኛ ፍክክር በታየበት በትላንትና ምሽት የምርጫ ሂደት ጎልተው የታዩ ጉዳዮች አሉ በድምፅ አሰጣጡ ሂደት ጆ ባይደን ከሳውዝ ካሮላይና ጀምሮ እንዳደረጉት የአፍሪካን አሜሪካንን ድምፅ በብዛት ይይዛሉ። ሳንደርስ ካሊፎርኒያ እርሶ ያሉበትን ግዛት ጨምሮ በታዩት ውጤቶች የላቲን ቋንቋ ተናጋሪ አሜሪካውያንን አብዛኛውን ድምፅ ይዘዋል። በእድሜ ደረጃ ወጣቶቹ ቀደም ብለው እርስዎም ጠቀስ አድርገውታል፣ ይህን ራዲካል ያሉትን ስር ነቀል ለውጥ ወጣቶቹ ሲደግፉት፣ በእድሜ ከፍ ያሉት ከመካከለኛ እድሜ ጀምሮ አብዛኞቹ ወደ ጆ ባይደን ያደሉ መሆናቸው ይታያል። በአጠቃላዩ ምርጫ ወቅት አሁን የምናወራው በዲሞክራቶች ካምፕ ውስጥ ብጭ ያለ ሁኔታ ነው እና ይሄ ስዕል እጩ ሆኖ የሚቀርበውን ሰው የቱ ጋር ያደርገው ይሆን ከፕሬዚዳንት ትራምፕ ጋር በሚፎካከሩበት በአጠቃላዩ ብሔራዊ ምርጫ ወቅት እነኚህ አሁን የታዩ ውጤቶች የሚነግሩን አንድምታ አለ ወይ? ምንድን ነው የሚነግሩን? በእኔ አስተያየት፣ ቅድም እንዳልከው ለምሳሌ አሁን የስፓኒሽ ቋንቋ ተናጋሪዎች ላቲኖስ የሚባሉት በካሊፎርኒያ ያሉትና በቴክሳስ ያሉት ለየት ይላሉ። እንዳየ ነው ማለት ነው። ቴክሳስን ለባይደን ገባ ግን አላለቀም። ካሊፎርኒያ ውስጥ አመራሩ ግን ወደዛ መሄድ ይመስላል። ሌላ በወጣቶች በኩል ያልከው ምንድን ነው ችግሩ? ብዙም ጊዜ ወጣቶች ለምርጫ አይወጡም። ባለፈው ጊዜ ኦባማ ሲወዳደር ኦባማን ከፍ አድርገው ሊያስገቡት የቻሉት ወጣቶች በጣም ስለተሳተፉ ነው። አሁን ምርጫው በሚመጣበት ጊዜ በጠቅላላው ምርጫ ላይ ምን ያህል ወጣቶች ይሳተፋሉ የሚለው በታሪክ ካየ ነው ብዙ ተሳትፎ የላቸውም። አብዛኛው የሚሳተፉት ከአርባ በላይ የሆኑ ከአርባ አምስት በላይ የሆኑ ጥቁር አሜሪካኖች። ይሄ ደግሞ ኮንሰርቫቲቭስ የሚባሉት ትንሽ ወግ አጥባቂ የሆኑት እነዚህ እነዚህ ናቸው በበለጠ የሚወጡት። በጠቅላላው ግን እንደጠየከኝ እንዴት ነው አዝማሚያው እንዳልክ፣ በእኔ አስተያየት ብዙም ሰው ስንመለከት በተለይ ዴሞክራቶች በጣም የተቆጡ ይመስላል። ምክንያቱም ሀገሪቷ ኮምፓስ አታልጅ ወዴት እንደምትሄድም አይታወቅም። የሚያሳዩትም ይሄ አፕሩቫል ሬቲንግ የሚባለው እሱም ሊጠቅ ይችላል። ስለዚህ እንግዲህ እነዚህ ምን ያህል ይወጣሉ የሚለው ነው። በዚህ ሀገር ፕሬዝደንት የሚመረጠ ያው ኤሌክትራል ኮሌጅ እንደሚባለው ነው። እና ባለፈው ሁለት ሺህ አስራ ስድስት ላይ ሂለሪ ክሊንተን ጠቅላላ ምርጫውን በሶስት ሚሊዮን በላይ ድምፅ ብትበልጥም ያው ኤሌክትራል ኮሌጅ በሚባለው በዛ ልትሸነፍ ትችላለች እና አሁን እንግዲህ ውጤታማ የሚሆነው ስዊንግ ስቴትስ የሚባሉ አሉ እዛ ውስጥ ምን ይደረጋል የሚለው ነው። እንደነ ቨርጂኒያ ያሉት፣ እንደነ ሚሽገን፣ እንደነ ውሰን የመሳሰሉት እዛ ውስጥ በትንሽ እንኳን ያለፈውን ጊዜ ችግር የሆኑት አፍሪካን አሜሪካን ወይም ጥቁር አሜሪካኖች በበለጠ ቁጥር ቢወጡ ይሄ ትራዲሽናል ዴሞክራት የሚባሉት ይሄን ሶሻል ኢሹዎችን በኢሚግሬሽን ምናምኑን ትንሽ ለቀቃ አድርገው በራሳቸው የግል ጥቅማቸውን አሳልፈው አስበው በበለጠ ቁጥራቸው እኮ ብዙ መሆን የለበትም። እያንዳንዱ ፕሪሲንክት የሚባለው አንዳንድ አካባቢ እንደ ቀበሌ ማለት ነው። ከዛ የሚወጣው ድምፅ በትንሽ በቁጥር አርባም ሰላሳም ሃምሳም ቢወጣ እንደው የገት ሪያክሽን የሚሉት ወይንም እንደው የሚሰማኝ እኔ እንደዛ ይደረጋል ብዬ ነው። እንግዲህ ሂደቱን እንከታተላለን። የቅድመ ምርጫው ሂደት ብቻ ሳይሆን አጠቃላይም ምርጫ በሚካሄድበት ሙያዊ ትንታኔውን ጋብዘውታለን። ፕሮፌሰር አለማየሁ ገብረ ማርያም ለዛሬውም ለሱፐር ቱስዴ ለታላቁ ማክሰኞ ምርጫ ሂደትና ትንታኔው ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ አሉላ። ቪኦኤን አመሰግናለሁ። መልካም ቀን።